ችግር እስካሁን ድረስ ኢንኮሚኒካንዶ ናቸው። ኢንኮሚኒካዶ ማለት ከቤተሰብም ከማንም ጋር አይገናኙም። ከቤተሰብም ከማንም ጋር እስካሁን ድረስ ግንኙነት ያደረገ የለም ከነሱ። በመልእክት መልእክት ነው የሚደርሰው። በቀጥታ ምንም የታወቀ ነገር የለም። በቀጥታ እስካሁን ድረስ ማናቸውም ከኛ ጋር መገናኘት አልቻሉ ማለት ነው። ስንቅ ይቀበላሉ፣ ልብስ ይቀበላሉ። ከዛ በኋላ አሉ ይባላል። ቀደም ብሎ የታሰረ አንድ ልጅ ብቻ ነው ፍርድ ቤት የቀረበው ጉርሜሳ ያና የሚባል ዩዝ ሌጎ ክትል ቀመመር እና ሱፍር መቅረቡን ሰምቻለው። ሌሎቹ ግን አልቀረቡ። ስለዚህ ይህንን አግኝቼ ያነጋግሬ እንዲህ አግኝቻለሁ ለማለት ያስቸግረኛል ማለት ነው። ሊኮንስ በቀላይ ነጋ የሚባለው ከኔም የተሻለ ኢንፎርሜሽን ሊኖር የሚችለው ከዛሬ ጠዋት ጀምሮ ስልኩ ተቀምጦ ከቤት እንዳይወጣ ለማንም ቃለምልስ እንዳይሰጥ የቁም እስር ላይ ነው። ሞክረን ነበረ። ለአቶ በቀለ ነጋም ለዛ ነው ማለት ነው፣ ስልካቸው ያልሰራ ነው። ስለዚህ ያለው አንድ የተለየ ነገር ይሄ ነው፣ የአቶ በቀለ ነጋ ነው። የአቶ በቀለ ገርባ ሁኔታ ግን እርሶ እንዳሉት ምንም ማረጋገጥ አይቻልም። ያው ታሟሉ፣ ሰምቼ ያለውን ቤተሰብም እንደዛ ይጠረጥራል። ግን አይቶ ያነጋገረ ሰው የለም እስካሁን። ታዲያ ቤተሰብ በምን አውቆ ነው ይህንን ሊል የቻለው? ወይ እንግዲህ በሆነ መንገድ ያለበት ሁኔታ ደርስ ይችላል። ምንም እንትን የለውም። ሰው አንዱ ለሌላው ያዝናል። ቤተሰብ እንደሚለው ከሆነ ይህ የጤና ሁኔታ እንደሰሙት ከሆነ እርሶም በምን አይነት ደረጃ ላይ ይገኛል? አሳሳቢ ነው። አዎ እስር ቤትም ሆኖ ስታመም ነበር ከ የደም ብዛትና እንደነቅም ነበረበት ስለዚህ፣ እንደዚህ አዲስ እንደገና ደግሞ ሌላ ሲመጣበት እንደዚህ እንትኖች ሊታወቅ ይችላል። ግን እኔ ምንድን ነው። ከቤተሰብም ከምንም ጋር እንዳይገናኝ ስለተደረገ ሁሉም እንደዛ ስለተደረጉ ይህንን ኢንፎርሜሽን አለን ብለን ያስቸግራል ማለት ነው እንደ ድርጅት። እሺ ፕሮፌሰር እጅግ በጣም አመሰግናለሁ። እግዜር ስትልኝ። እሺ፣ እኔም አመሰግናለሁ።